ጤና ይስጥልኝ አድማጮች። የዛሬው የአንድ ለአንድ እንግዳችን አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ነው። ያው አትሌት መቼም አንተ ስለሚባል ነው ወይስ በአንቱ ሊቀጥል እንዴት ነው? አይ ችግር የለም ችግር የለም አንተ ነው። ለአድማጮች ግልጽ እንዲሆን ነው። አትሌት ስለሺ አንተን ብዙዎች የምናውቅህ ያው በሩጫው ውድድር ነው፣ በደንብ ትታወቃለህ። ከዚህ ቀደም ማለት ነው ብዙ አድናቂዎች ያውቋል። የፌዴሬሽኑ ፕሬዝዳንት መሆንን እንዴት አገኘው? እሺ አመሰግናለሁ ስፖርቱ ያው አትሌቲክስ ለእኛ እንደምታውቀው በግልልም እንደ ሀገርም ብዙ ነገር የሰጠን ስለሆነ የተወሰነ ነገር ማገዝ ብንችል በሚል ነው ወደ እዛ ሄድ ነው እና ያው እየሮጡ ያሉ አትሌቶችን ታዳጊዎችን ለመድገፍ ነው ማለት ነው ወደ አመራርነት ይሄድ ነው ማለት ነው ከሩጫ ወደ አመራሩ ስትመጣ እንዴት አገኘው የአትሌቲክስ ፌዴሬሽንን ጥሩ ነው እኔ ከዚህ በፊትም አንድ ከስድስት ከሰባት አመት በፊት ለአራት አመት የኢትዮጵያ አትሌቶች ማህበር ፕሬዚዳንት ሆኜ አገልግያለሁ እና የፌዴሬሽኑም የስራ አስፈጻሚ አባል ነበርኩና ቤቱን በደንብ አውቀዋለሁ ያው ስለማውቀው ብዙ አልከበደኝም ሰራተኞችንም አብዛኛውን ነገር በፊትም አውቀውን ነገር ነው ወደዚሁ እንመለሳለን። ግን እስቲ ወደ ኋላ ደግሞ መለስ ስላደርግ እና በሩጫው ዘመን ስትሮጥ ያኔ ብዙውን ጊዜ ከነቀነኒሳ ጋርም ስትሮጥ የቡድን ስራው በጣም ከፍተኛ ነበር እና ብዙ ጊዜ እንደውም ሁለተኛ ትወጣለ አንዳንድ ሰው የቡድን ስራ ነው በአብዛኛው የሚሰራው ሚሉ ነበረ፣ ብዙ ጊዜ ከግል ይልቅ አዎ እንግዲህ ያን ጊዜ የነበሩት አሰልጣኞች ዶክተር ወልድ መስቀል ኮስትሬ ይባሉ ነበር። እነሱ በብዛት የሚነግሩን መጀመሪያ ተጋገዙ፣ መጨረሻ ላይ ለግላችሁ የሚለውን አድርጎ ስለሚባል እኛ እነሱ የሚሉትን ተከትለን እዛ አግባብ ያው ትሬኒንግም እንለማመዳለን። ከዛ መጨረሻ ላይ ያው ያሸነፈ ያሸነፍ በሚለው ለግላችን ደግሞ እንሞክራለን ማለት ነው። ያው ጥሩ ነበረ። አሁን የተጋግዞ መረጡ ያው ጥሩ ነው። እውነት ነው። የአትሌቲክስ ፌዴሬሽን ፕሬዝዳንት ከሆንክ በኋላ ይህንን መንፈስ ለማምጣት ምን ያህል እየሰራ ነው? እሱ ላይ ጥረት ታደርጋለን። ጥረት እናደርጋለን። በደንብ ጥረት እናደርጋለን። አሁንም በጣም ጠንካራ አትሌቶች አሉን። እንግዲህ በቡድን የመስራት የመተጋገዝ አብሮ ልምምድ የመስራት ነገሮች በስፋት በመሀል ተቋርጦ ነበር። እነሱን እንግዲህ እንደየጊዜው እንደ ወቅቱ ያንን ለመመለስ አብሮኝ ከተመረጡት ስራ አስፈጻሚዎች ጋር ሆነን እየሰራንበት ነው። በእርግጥ በአጭር ጊዜ ሊመጣም ይችላል። የተወሰነ ጊዜም ሊፈጅ ይችላል ግን መምጣት አለበት ብለን አምነን እየሰራንበት ነው። በተወሰነ መልኩ የጀማመርናቸው ነገሮች አሉ ግን በስፋት ወደፊት ነው የምንጀምረው ማለት ነው። እሱን ምናልባት እንደዚሁ ከአስተዳደር ጉዳዮች ጋር የተያያዘ ነገር ላንሳልህና ለያችኋቸው አስተዳደራዊ ችግሮች አሉ? የትኞቹ ናቸው? ምን ማሻሻስ ይደረጋል? አስተዳደራዊ ክፍተቶች አሉን። ፌዴሬሽናችን ረዘም ያለ ጊዜ ነው ሪፎርም ካደረገና ሪፎርም በደንብ ስለሚፈልግ እኛም ቤቱን በደንብ ማወቅ ስላለብን ሪፎርምም አንድ ጊዜ ብቻ ስለሆነ አትሊስት በሶስት በአራት ዓመት ጊዜ ውስጥ የሚደረገው ያ ሪፎርም በደንብ ስራ ላይ እንዲውል ሪፎርም ሲደረግም ከዚህ በፊትም ከውስጥም ከውጭም የመቃወም አይነት ነገሮች ስላሉ ክፍተቶችም በሪፎርም ለመመለስ ነው ጥረት እያደረግን ያለ ነው። ኦልሬዲ የጀመርናቸው ነገሮች አሉ ሪፎርምን የማስጠናት በሪፎርም ሁሉን ነገር ለመመለስ ነው ጥረት የምናደርገው ብለን አሁን ባሉት ሰራተኞች ሰራተኞቻችንን ገምግመን የተጣሉትን አስታርቀን የአቅም ጉድለት ያለባቸውን የአቅም ጉድለት እንዲያገኙ በእኛም በውጭም አንዳንድ ነገሮችን አድርገን አብዛኞቹ ጠንካሮች ናቸው፣ አብዛኞቹ ጠንካሮች ናቸው እና በሪፎርም ለመመለስ ጥረት እያደረግን ነው። ግፋ ቢል ከአንድ ዓመት በኋላ ወይ እንደዚህ ቆንጆ ሪፎርም አስጠንተን በጋራ ሆነን የእኛ ፌዴሬሽን የሚመራው ባለቤቱ ጠቅላላ ጉባኤ የሚባል አለ። ከጠቅላላ ጉባኤተኛው ጋር ሆነን በደንብ ለመስራት ተዘጋጅተናል። ያው እሱን በናል ማለት ምናልባት ከዚሁ ጋር ሊያያዝ የሚችል ከኦሎምፒክ ኮሚቴ ጋር እስ ያላቸው ግንኙነት ከፓሪስ ኦሎምፒክ በኋላ ብዙም የሰማነው ነገር የለም። አንዳንድ የተወሰኑ ነገሮች ነበሩ፣ አስቸጋሪ ነገሮች። አሁን ምን ይመስላል? እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን እንደ ፌዴሬሽንም እንደ ተቋምም እንደ አንድ አትሌትም ለእኛ የኢትዮጵያ ኦሎምፒክ ኮሚቴ ማለት በቃ ዋነኛው የምንፈልገው የምንወደው ወደን በቃ እድሉን አትሌትም ኦሎምፒክ ላይ መሳተፍ እድሉን ለማግኘት በጣም ትልቅ ጥረት የሚደረግበት እና እኛም በኦሎምፒክ ላይ ትልቅ ውጤት ማምጣት እንፈልጋለን፣ መጠቀም እንፈልጋለን። እንደ ተቋም ጠንካራ ኦሎምፒክ ኮሚቴ እንዲኖረን እንፈልጋለን። እንዳልከው የባለፉት የፓሪስ ኦሎምፒክም የቶኪዮ ኦሎምፒክም ሪዮ ኦሎምፒክም ኦሎምፒክ በደንብ በመጣ ጊዜ ያው የተለያዩ ጭቅጭቆች ይነሳሉ፣ የተለያዩ መልክ ይኖራቸዋል። ግን እነኛ ጭቅጭቆች ያው ለአትሌቶቻችን ትልቅ ችግር ነበሩ። ያንን እንግዲህ ኢትዮጵያ ኦሎምፒክም ይገነዘባል ብለን እናስባለን፣ መንግስትም ሕዝብም። ስለዚህ እኛ ያው አትሌቶች እንደ ፌዴሬሽንም እንደ አትሌትም ከኢትዮጵያ ኦሎምፒክ ኮሚቴ ጋር ጥሩ ግንኙነት እንዲኖረን እንፈልጋለን። ያንን ግን ያው በተቋም የተመራ እንዲሆን እንደ ስራ አስፈጻሚ ተወያይተን ተነጋግረን ከሁሉም ከባለድርሻ አካላት ጋር ጥሩ ግንኙነት መርህን የተከተለ እንዲሆን እየ እየሰራ ነው። አንዳንድ ነገሮች የጀመርናቸው አሉ። ግንኙነታችንን እንግዲህ በሰፊው እንደ ተቋም በደንብ ተነጋግረን የምንሰራ ይሆናል ማለት ነው የግድ ስለሆነም። እንደገናም ደግሞ ፌዴሬሽናችን በራሱ የሚያዘጋጃቸው ውድድሮች ላይ ጠንካራ ነው። ኦሎምፒክ ሲመጣ ነው ትንሽ ችግር የሚፈጠረው ትንሽም ሳይሆን ሰፊ ችግር የሚፈጠረው ያ ችግር እንዳይፈጠር እንግዲህ ከወዲሁ እንሰራለን ማለት ነው። ከቅርብ ጊዜ አመታት አንስቶ አትሌቶቻችን ከስቴዲየም ውድድሮች የትራክ ወይም የመምላይ ውድድሮች ይልቅ ወደ ጎዳና ላይ እየወጡ ነው። ወደ ማራቶን እየሄዱ ነው እና አምስት ሺ ና አስር ሺ ኪሎ ሜትር እየተጎዳ ነው የሚሉም አሉ። በዚህ ረገድስ ምን ለመስራት አቅዳችኋል? እውነት ነው። ያው ብዛት ያላቸው አትሌቶች ያለ እድሜያቸውም ወደ ማራቶን የሚሄዱበት ወደ ጎዳና ውድድር ላይ የወጡበት ሁኔታዎች አሉ። ያ በሁለት መንገድ ነው የሆነው። አንደኛው ዓለም ላይ ያው ሁሉም አትሌት አብዛኛው የሚሰራው ያው ተጠቃሚ ለመሆንም አገሩንም በዛውም ለመወከል ነው የሚሰራው እና ጎዳና ላይ የነበሩት ውድድሮች የተሻለ ክፍያ፣ የተሻለ ጥቅም፣ የተሻለ አማራጮች ስለነበራቸው ብዛት ያሉ አትሌቶች ወደ ጎዳና ገብተው ነበረ። አንዳንዴም ደግሞ ማናጀሮች ያው አትሌቶችን ያለ እድሜያቸው ወደዛ መውሰድ ነገሮች አሉ። እንደገናም ደግሞ ተሪያ ስፍራ ትራክ የሚሮጡ አትሌቶች ያው ትራክ ውስጥ ነው የሚሰሩት። የትራክ እጥረትም በስፋት አለ። ከዛ ከዛ ጋር ተያይዞ የአልኮዋ አይነት ክፍተት ተፈጥሯል። እነኛን ክፍተቶች እንግዲህ ለመመለስ ወይም ደግሞ አትሌቶች ያለ እድሜያቸው ወደ ጎዳና ውድድር እንዳይወጡ አሁን የአዲስ አበባ ስቴዲየምን ፋቢል ከሁለት ወር ወይ ከሶስት ወር ባልበልጥ ጊዜ ውስጥ ትራኩን ለመስራት እቃዎች ገብተዋል። የተወሰኑት መንግስት ባህልና ስፖርት በጣም ትልቅ ጥረት እያደረገ ነው ያለው። እሱ አንድ ነገር ነው። ሁለተኛ አለም ላይ ጥሩ ጥሩ ነገሮች የተፈጠሩ ነው። ትራክ ላይም እና እነኛ እነኛ ነገሮች ከአትሌቶች ወደ ትራክ እንዲመለሱ ያደርጋቸዋል። እኛም ደግሞ ከአትሌቶች ጋርም ከማናጀሮች ጋርም ከአሰልጠኞች ጋርም በዚህ ጉዳይ ላይ ወደፊት ያው በስፋት እንወያያለን። ወቅቱን ጠብቀው ወደ ላይ ቢወጡ የሚለውን ነገር የማሳመን ስራ የምሰራለን ማለት ነው። እና እንዳልከው ጉዳት አለ እንግዲህ አብዛኛው ወደ ላይ ወጥቷል። ወደ ታች ደግሞ እንዲመለሱ እኛም የምንችለውን ጥረት እናደርጋለን ማለት ነው። አንዳንድ አትሌቶች በተለያዩ ዘርፎች ይወዳደራሉ። በአምስት ሺም አስር ሺም በተለያዩ እና ይሄ ነገር የሌሎችን እድል አይዘጋም ወይ የሚሉ ሰዎች አሉ። እንደገና ደግሞ ውድድሩ ላይም ውጤት ለማምጣት ለምን ለተለያዩ ሰዎች አይሰጥም ይባላል። እዚህ ላይ ምን ታደርጋላችሁ? ኦኬ፣ ጥሩ ጥያቄ ነው። ይሄ እንግዲህ አንዳንዴ ይሰራል፣ አንዳንዴ አይሰራም። በዚህ አመት ለእኛ አልሰራም። ከዚህ በፊት ለእኛ ሲሰራ ነበር። አንዳንድ ኤክሰፕሽናል አትሌቶች አሉ ደብል ሮጠው ውጤታማ ሊሆኑ የሚችሉ ለምሳሌ ለእኛ ጋር አነኒሳን ብንወስድ እንደዛ አድርጎ ክሮስ ካንትሪም ትራክም ሀገርም ሲጠቀም ነበር እና እሱ እንደውም በማይችልበት ወይም በተለይ የድካም ውስጥ በነበረበት ሰዓትም አገር ያው እንደዚህ አድርግ ሲባል ያው ሲያደርግ እንደነበረ እናውቃለን። እኔም እንደዚህ የተወሰነ ጊዜ ሮጭ አሉ ደብል ከሴቶችም ደግሞ እንደዛው ሩዬ የተወሰኑ ጊዜያቶች እሷ ባትፈልግም ሌሎች ማሸነፍ ላይችሉ በሚችሉበት ሁለተኛ ሶስተኛው በማይችሉበት ጊዜ ቶፕ የሆኑ በጣም ማይዋዥቅ አቋም ያላቸው አትሌቶች ይደረጋል ። ጥቅሙ ለሀገር ነው። ኬንያም ይሄንን ያደርጋሉ። ግን የእኛ ዘንድሮ ትንሽ የበዛ ከፊትም ያልተለመደ አንድ አትሌት ሶስት እንዲሮጥ ተደርጓል። በዛ ላይ ብቃታቸውም እየታየ የተለያዩ ነገሮች ተፈጥረዋል። እሱ ያው ስህተት ነበር። የሚሮጥ አትሌት ይታወቃል፣ ወቅት አለው። እንደዛ ነው እንግዲህ እንደ ወቅቱ ነው የሚወሰነው። ግን ይሄ ቴክኒካሊ በደንብ መታየት ያለበት ጉዳይ ነው። ምናልባት ጥር 25 ይመስለኛል የኢትዮጵያ አትሌቲክስ ሻምፒዮና የሚኖራል የቶኪዮ የዓለም ሻምፒዮና ላይ ለሚኖረው ምርጫ ሌሎች ውድድሮችም ይኖራሉ። አመራረጡ እንዴት ነው? አንዳንድ ጊዜ በወቅታዊ አቋም ይባላል፣ አንዳንድ ደግሞ ለረጅም ጊዜ ባገኙት ውጤት መሰረት ይባላል። አሁን እንዴት ነው ሊሆን የሚችለው? አዎ በአሁን እሁድ በሀያ አምስት አርባ ሁለተኛ የጃል ሜዳ ሮስ ካንትሪ የሚባል ውድድር አለን። በጣም እድሜ ጠገብ ነው። ሁሉም ኢትዮጵያውያን አትሌቶች የሚሳተፉበት ውድድር ነው። እንዳልከው ለዚህ ውድድር ምርጫ መስፈርት የለውም። ክለቦች፣ ክልሎች ናቸው የሚሳተፉት። ሁሉም ክለቦች ስድስት ስድስት ሰው ያሳተፋሉ ኢንተርናሽናል ክሮስ ካንትሪ ነው። ከምስራቅ አፍሪካም ከኬንያም፣ የተለያዩ ሀገሮች እዚህ ውድድር ላይ ለመሳተፍ ይመጣሉ። የውጭ ዜጎችም ማናጀሮችም ስለሚመጡ ራሳቸውንም የሚያሳዩበት ውድድር ነው። ያው ይሄ የቆየ ውድድር ነው። ከአንድ ከስድስት ወር በኋላ ቶኪዮ ላይ ዓለም ሻምፒዮን አለ። ለሱ የመምረጫ መስፈርቶቹ ትንሽ ነገር ነው የሚቀራቸው። በደንብ መተቸት ስላለባቸው ከሚመለከታቸው አካላት ጋር ተወያይተንበት፣ ጥሩ ውጤታማ የሚያደርገን ጭቅጭቅ የሌለበት ከዚህ በኋላ ላሉ ውድድሮችም ሊያገለግል የሚችል የመምረጫ መስፈርት ከአንድ ከሁለት ሳምንት በኋላ እንጨርሳለን። በጣም ጥሩ አትሌትስ ለሺስን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት በዶቼ ቬሌ አንድ ለአንድ ዝግጅት ላይ ለሰጠ ማብራሪያ በአድማጮች ስም ከልብ አመሰግናለሁ። ጊዜ እርስጥልኝ። እሺ፣ እኔም አመሰግናለሁ።